የባህር ዳር ከተማ ወረዳ ፍርድ ቤት የእነ ብሪጋደር ጀነራል ተፈራ ማሞን ጉዳይ ዛሬ ተመልክቷል። መርማሪ ፖሊስ ተጨማሪ መረጃዎችን ለማሰባሰብ በሚል የ14 ቀናት ጠይቆ ነበረ ነገር ግን ፍርድ ቤቱ ጥያቄውን ውድቅ አድርጎታል። እስከ ነሐሴ 13 2011 ዓ ም ድረስ የክስ መዝገባቸውን እንዲከፍቱም ፍርድ ቤቱ ትዕዛዝ ሰጥቷል። አሲር ምስጋናው ከባህር ዳር የላከችው ዘገባ ዝርዝሩን ያሰማናል። በአማራ ክልል ሰኔ 15 ቀን ተሞከረ ከተባለው መፈንቅለ መንግስት ጋር ግንኙነት አላቸው ተብለው ተጠርጥረው በቁጥጥር ስር የሚገኙ የጸጥታ ኃላፊዎችን እና የግለሰቦችን ጉዳይ ዛሬ የባህር ዳር ከተማ ወረዳ ፍርድ ቤት ተመልክቷል። ፖሊስ ተጨማሪ የ28 ምስክሮችን እና የተወሰኑ የሰነድ ማስረጃዎችን ማየቱን ለፍርድ ቤቱ አስታውቋል። ተጨማሪ ምስክሮችን ቃል ለመቀበል እየሰራ መሆኑንና የፎረንሲክ እና የስልክ ምርመራ ውጤቶች ያልደረሱ መሆናቸውን በመጥቀስ ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቆች በበኩላቸው በደንበኞቻቸው ላይ ምስክሮች አለመገኘታቸውን ደንበኞቻቸው ቢወጡ በቴክኒክና በስልክ ምርመራ ላይ ምንም ተጽዕኖ የማያሳድሩ መሆናቸውንና የሰው የቴክኒክና የሰነድ ማስረጃዎችን ጎን ለጎን ማካሄድ ነበረባቸው በሚል የጊዜ ቀጠሮን ውድቅ እንዲሆን ጠይቀዋል። ግራቀኙን ያደመጠው ፍርድ ቤት የፖሊስን ተጨማሪ ጊዜ ቀጠሮ ጥያቄ ውድቅ አድርጎ ተጠርጣሪዎች ክስ እስኪመሰረትባቸው እስከ ነሐሴ 13 ድረስ በማረሚያ ቤት ይቆዩ ብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር